አዲስ አበባ ዩኒቨርሲቲ ከመጪው 2017 የትምህርት ዓመት ጀምሮ ተማሪዎችን የሚቀበልበትን አዲስ አሰራር ተግባራዊ ለማድረግ ማቀዱን አስታውቋል። የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ በዛሬ ወደ ለጋዜጠኞች በሰጡት መግለጫ የአዲስ አበባ ዩኒቨርሲቲ የመጀመሪያ የመንግስት የራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዞ በመጪው ዓመት በዩኒቨርሲቲ የሚማሩ ተማሪዎች በመንግስት የሚመደቡ ሳይሆኑ በተቋሙ መስፈርት መሰረት የሚመለመሉ መሆኑን አመልክቷል። ተማሪዎቹ በራሳቸው ከፍለው የሚማሩና መክፈል የማይችሉ ተማሪዎችም መንግስት የትምህርት ወጫቸውን የሚሸፍንላቸው እንደሚሆንም ተጠባባቂ ፕሬዚዳንቷ ተገልጸዋል። ይህንን አስመልክቶ የአሜሪካ ድምፅ ያነጋገራቸው አንዳንድ ከፍተኛ ትምህርት ተቋማት መምህራን አሰራሩ በትክክል ከተገበረ ለትምህርት ጥራት መሻሻል አስተዋጽኦ የሚያደርግ ነው ይላሉ። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተከታዩን አዘጋጅተዋል። የሕዝብ ተወካዮች ምክር ቤት በ2015 ዓ.ም የዩኒቨርሲቲዎች ራስ ገዝነትን የሚመለከት አዋጅ ማጽደቁን ተከትሎ የሚኒስትሮች ምክር ቤት በመገባደድ ላይ ባለው 2016 ዓ.ም የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንዲደራጅ ወስነዋል። ይህን ተከትሎም ዩኒቨርሲቲው ባለፉት 12 ወራት ወደ ራስ ገዝነት ለመሸጋገር የሚያስችሉትን ዝግጅቶች ሲያደርግ መቆየቱንና የራሱ ስትራቴጂካዊ ዕቅድ ማዘጋጀቱን የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ ዛሬ ነሐሴ 27 ቀን 2016 ዓ ም ለጋዜጠኞች በሰጡት መግለጫ ተናግረዋል። ራስ ገዝነት ከሚሰጣቸው ነፃነቶች አንዱ አዳዲስ ተማሪዎችን የሚቀበልባቸውን መመዘኛዎች ዩኒቨርሲቲው በራሱ እንደሚወስን ያብራሩት ዶክተር ሳሙኤል በመጪው ዓመት በቅድመ ምረቃ የሚያስተምራቸውን ተማሪዎች የሚመርጥበት አዲስ አሰራር እንደሚተገብርም አመልክተዋል። በሚቀጥለው የትምህርት ዘመን ማለትም የ2017 የትምህርት ዘመንም በተመለከተ ከዚሁ ከራስ ገዝነቱ ጋር በተያያዘ ከሚሰሩት ስራዎች አንደኛው የአካደሚክ ነፃነቱን መሬት የማስነካ ስራ ይሰራል። ይሄ ማለት አዲስ አበባ ዩኒቨርሲቲ በአገራችን የመጀመሪያው ተማሪዎቹን በራሱ ፖሊሲና መስፈርት አወዳድሮ በፍትሃዊነት እና ብዝሃነትን ጠብቆ የሚቀበል የከፍተኛ ትምህርት ተቋም ይሆናል። የሕዝብ ዩኒቨርሲቲ ይሆናል ማለት ነው። አዲስ አበባ ዩኒቨርሲቲ በ2017 ተማሪዎችን በትምህርት ሚኒስቴር በቀጥታ የሚመደቡለት አይኖሩም። በ2017 ዓ.ም የአዲስ አበባ ዩኒቨርሲቲን የሚቀላቀሉ ተማሪዎች ቢያንስ በ12ተኛ ክፍል መልቀቂያ ፈተና 50 ከመቶና ከዚያ በላይ ውጤት ያመጡ መሆን አለባቸው የሚሉት ዶክተር ሳሙኤል ከዛም ባሻገር የመለያ ፈተናን ጨምሮ ዩኒቨርሲቲው ያዘጋጃቸውን ሌሎች መስፈርቶች ማለፍ እንደሚጠበቅባቸው አመልክተዋል። በአዲሱ የትምህርትና ስልጠና ፖሊሲ መሰረት 12ተኛ ክፍል ያጠናቀቁና 50 ፐርሰንትና ከዛ በላይ ያለፉ ተማሪዎች በየትኛውም የመንግስት ከፍተኛ ትምህርት ተቋማት ይማራሉ። በአዲስ አበባ ዩኒቨርሲቲ ለመማር ግን ከዚህ አነስተኛው መስፈርት ባለፈ ተጨማሪ የቅድመ ምረቃ የመግቢያ ፈተናዎችን መውሰድ ይኖርባቸዋል። ከዚህ ውጪ ተማሪዎች በራሳቸው ወጫቸውን ሸፍነው ለመማር በመንግስት ስኮላርሽፕ ሊያሰጣቸው የሚችሉ ተጨማሪ መስፈርቶችን ማሟላት ይኖርባቸዋል። በዚህ ፖሊሲ መሰረት አዲስ አበባ ዩኒቨርሲቲ ተማሪዎችን መንግስት ስፖንሰር ከሚያደርጋቸው በተጨማሪ በራሳቸው ከፍለው የሚማሩትን ይቀበላል። በቅበላ ደረጃ ግን መስፈርቶቹ ተመሳሳይ ናቸው። በራሱ ወጪም ለመማር ይሁን በመንግስት ወጪ ተሸፍኖላቸው ለመማር ተማሪዎች አነስተኛውን አዲስ አበባ ዩኒቨርሲቲ ያስቀመጣቸውን የመግቢያ መስፈርቶችና ሌሎች መመዘኛዎችን ማለፍ ይኖርባቸዋል። የአዲስ አበባ ዩኒቨርሲቲ የመግቢያ ፈተናና ሌሎች የተቋሙን መስፈርቶችን ያለፉ ተማሪዎች በራሳቸው ከፍለው የመማር አቅም ከሌላቸው ወጪያቸውን መንግስት እንዲሸፍንላቸው የሚያሳውቁበት አሰራር እንዳለም ዶክተር ሳሙኤል ገልጸዋል። እኔም አንተም እኩል እንፈተናለን። ኦቪየስሊ አንተ የመክፈል አቅም ካለህ ዲክለር ታረጋለህ። እኔ ደግሞ መክፈል እንደማልችል ማሳያዎችን ስመዘገብ አብሬ አያይዛለሁ። ለምሳሌ እኔ ጥሩ ተማሪ ነኝ ግን የወላጆቼ የገቢ ትምህርቱን ወጪውን በራሴ መሸፈን አልችልም ካልኩ ማሳያ የሆኑ የገቢ ጉዳዮችን የሚመለከቱ ማስረጃዎች ከመንግስት ተቋማት የሚሆን ከቀጣሪዎች ወዘተረፈ ማያያዝ ይኖርብኛል። ስለ ወላጆቼ ወጪ አሸፋፈንን በተመለከተ በእኛ መሻት ከተሳካ ሃምሳ ፐርሰንቱ ወጪውን ሸፍኖ ቢመጣ ሃምሳ ፐርሰንቱ ደግሞ መንግስት ስኮላርሺፕ ቢሰጠው የከፍተኛ ትምህርትን ሰስቴነብሊ ፋይናንስ ለማድረግ ያስችላል ብለን ወስደናል። እንደዛ ቢሳካ ጥሩ ነው። በተወሰነ ቁጥርም ቢዛነፍ ችግር የለም። ግን ከፍሎ መማር የሚችሉትን ከተቀበልን በኋላ አይደለም የመንግስት የምንቀበለው፣ የመንግስት ከተቀበልን በኋላ አይደለም ከፍሎ መማር የሚችሉት፣ በተመሳሳይ ጊዜ መስፈርቱን ያሟሉ ተማሪዎችን እንለያለን። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን መንግስት በዩኒቨርሲቲዎች አሰራር ያለው ጣልቃ ገብነት ቀርቶ አሊያም ቀንሶ የከፍተኛ ትምህርት ተቋማቱ ተማሪዎቻቸውን በራሳቸው መስፈርት መቀበል ቢችሉ ለትምህርት ጥራት መረጋገጥ በሚደረጉ ጥረቶች እንደ አንድ ትልቅ እርምጃ የሚቆጠር ነው ይላሉ። የራስ ገዝነት አሰራር መከተል የጀመረው የአዲስ አበባ ዩኒቨርሲቲም በዚህ አሰራር አተገባበር በሂደት የሚገጥሙትን ችግሮች ማረም ከቻለ አሰራሩ ጥሩ ውጤት ይኖረዋል የሚል እምነት አላቸው። ትምህርት እጅግ በጣም ወድቋል ጥራት ወድቋል አቅርቦት በጣም ውስን ሆኗል መምህራን የማስተማርና ሙያው ላይ የመቆየት ጉጉት ቀንሷል ይህንን ሊያነቃቃ የሚችል ከሆነ ይሄ አፕሮች በዚህ መልኩ የሚገኘው ገቢ ትምህርት ጥራት ላይ ግብአት ላይ መምህራን ላይ የሚመጣ ከሆነ አይ ቲንክ እነዚህ ዩኒቨርስቲ የተደረገባቸው ትችቶች ትልቅ ሀገር ላይ ለውጥ ላይ መጡ ይችል ይሆናል ብዬ ገምታለሁ እና ይሄ ጥሩ አፕሮች ይመስለኛል የአዲስ አበባ ዩኒቨርሲቲ በ2017 የትምህርት ዘመን እስከ 5000 የሚደርሱ ተማሪዎችን ለመቀበል ማቀዱን የገለጹት ተጠባባቂ ፕሬዝደንቱ፣ ሆኖም ይህ የዩኒቨርሲቲው ፈተናና መስፈርቶች በሚያልፉት ተማሪዎች ቁጥር ይወሰናል ብለዋል። የትምህርት ሚኒስቴር ዩኒቨርሲቲዎች ወደ ራስ ገዝ አስተዳደር የሚያደርጉት ሽግግር አካዳሚያዊና አስተዳደራዊ ነጻነትን ከመስጠት በላይ የትምህርት ጥራትን ለማረጋገጥ ያግዛቸዋል ይላል። በተያያዘ የአሜሪካ መንግስት የኢትዮጵያ የከፍተኛ ትምህርት ስርዓት ወደ ራስ ገዝነት የሚያደርገውን ሽግግር በገንዘብ እየደገፈ መሆኑን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ